ዮሐንስ አሁን ዘግየት ብሎ የደረሰን ዜና አለ። ከዛ ከአዲስ አበባ የአዲስ አበባ ዩኒቨርሲቲ ተማሪዎች በተለይም ዋናው ግቢ የሚባለው ሜን ካምፓስ ተማሪዎች በሰልፍ ሆነው ወደ ዩናይትድ ስቴትስ ኤምባሲ ጽሕፈት ቤት አምርተው ነበረ። እነዚህ ምናልባት ቁጥራቸው በውል ያልታወቀም፣ የሮይተር ዘገባ በብዙ ደርዘን የሚቆጠሩ ነው የሚላቸው የኦሮሞ ሕዝብ መግደላችሁን አቁሙ፣ እኛ አሸባሪዎች አይደለንም፣ የሚሉ መፈክር አንግበው እንደነበረም ነው የተዘገበው። ምን የሰማኸው ወይም ያየኸው አለ እዛ አዲስ አበባ ውስጥ? አመሰግናለሁ ነጋሽ። እኔም ያው በተለያዩ ማህበራዊ ድረገጦችም አንድ ወዳጅም ጥቆማ ደርሶኝ በአካባቢው የደረስኩት እንግዲህ ጥቆማው ከደረሰ ዘግየት ብሎ ነበረ ጥቆማው የደረሰኝ። ወደ አካባቢውም ተንቀሳቀሽ የነበረ ብዙ ነገር አላገኘውም። እዛ ጊዜ የነበረ የተለየ እንቅስቃሴ አላየውም በግቢው አካባቢ። ሆኖም ግን እዛ አካባቢ የነበሩ ሰዎች ለማጣራት ሙከራ አድርጌ የነበረ ሰልፉ እንደነበረ ነው፣ ግን ግር ብለው ከዩኒቨርሲቲው እየጨፈሩ ወይም ሳይሆን ከየአካባቢው ከየጥጋ ጠጉ ተነስተው ወደ ኤምባሲውን ቢሄዱና ይህን አይነት መፈክሮች እያሰሙ እንደነበረ በትንሹ ሲያዳመጡ ከዛ ውጭ ግን ብዙ እያለፉ ያለፉ በመኪና የሚያዩት ነገር ስለሆነ ዝርዝር የሆነ መረጃ ማግኘት አልቻልኩም። ይሄ ኢቨንቱ ግን እንደነበረ ሰዎች ያረጋግጠውልኛል። ጸጥታ አስከባሪዎች ተማሪዎችን እየተከታተሉ እንደደበደቡ ስድስት ኪሎ ግቢ ውስጥ ቢያንስ ቢያንስ ጥይት ተተኩሶ ሶስት ተማሪዎች መቁሰላቸውን እንዲህ እንዲህ አይነት ነገር ምንም አላ አልሰማህም ነበር ወይ ወይም በምንድን ነው የበተኗቸው? በአስለቃሽ ጋዝ ወይ በጥይት ነው ወይ የሚለው ነገር ትንሽ ለማጣራት ሞክሬ ነበረ። ጥይት ተተኩሶ እንደዚህ ሰው ሞተ እንደዚህ ሰው ገደ ወይም ቆሰለ የሚለውን ነገር ማረጋገጫ አላገኘሁለትም። ከግቢው ግን ተማሪዎች ታፍሰው በመኪና እየተወሰዱ እንደነበረ ማየታቸውን የመረጃ ምንጮች አካባቢ የነበሩ ሰዎች አይተናል ብለው አረጋግጠውልኛል። ነገር አመሰግናለሁ ዮሐንስ ገብረ እግዚአብሔር። እንደተለመደው እንግዲህ ምናልባት ተከታትለህ ትዘግብልን ይሆናል يا أخي ما